ጥያቄ 22 የሰላት ግዴታዎችን ጥቀስ። መልስ የሰላት ግዴታዎች እንደሚከተሉት ሲሆኑ ስምንት ናቸው። አንደኛ፣ ከተክቢረት አልኢሕራም ውጭ ያሉ ተክቢራዎች። ሁለተኛ፣ ኢማም ለሆነና ብቻውን ለሚሰግድ ሰው ሰሚዐ አላሁ ሊመን ሐሚደህ ማለት ትርጉሙም አላህ የሚያመሰግኑትን ይሰማል ማለት ነው። ሦስተኛ ረበና ወለከል ሐምድ ማለት ትርጉሙም ጌታችን ሆይ ምስጋና ላንተ ይሁን ማለት ነው። አራተኛ ሱብሓነ ረቢያ አልዐዚም ማለት ትርጉሙም ጥራት ይገባው ለታላቁ ጌታዬ ማለት ነው። አምስተኛ ሱብሓነ ረቢያ አልአዕላ ማለት ትርጉሙም ጥራት ይገባው ለላቀው ጌታዬ ማለት ነው። ስድስተኛ ረቢ ፊርሊ ማለት ትርጉሙም ጌታ ሆይ ማረኝ ማለት ነው። ሰባተኛ የመጀመሪያውን ተሸሁድ ማለት ስምንተኛ ለመጀመሪያው ተሸሁድ መቀመጥ ነው።